ጎይቶም ቢሆን እንኳን ለ2011 ዓ ም በሰላም አደረሰህ። እንኳን አብሮ አደረሰ። ናዜ እንዴት ነው? በዓሉን እንዴት እያከበርክ ነው? በዓሉ ጥሩ ነው። ሁሉም ነገር ጀርመን ሀገር በመባልእት በኩል በጣም ርካሽ ስለሆነ የተለየ ነገር ቤት አይኖርም። ያውስ ባበሻ ባህል ስጋ ነው ዶሮ አለ። እንደ ሀገር ቤቱ አይደምቅም ለማለት ያህል ነው። አዜ እንግዲህ አዲሱን አመት በውጭ ስታከብር ስንተኛ ጊዜ ነው ማለት ነው? አሁንማ ሰባት አመቱ ነው። እንደው አዲስ አመት በዓላት ሲመጡ ምን አይነት ስሜት አለህ? ተስፋ ነው እንግዲህ የምንጠብቀው ምንድን ነው። ሀገር ቤት ተስፋ እንዲሆን ሰላም እንዲሆን አገር ቤት ለምሳሌ ኤርትራ አካባቢ ያለው ህዝብ ሰላምን እንዲጎናጸፍ፣ ምቾት እንዲኖረው፣ ኤርትራዊ ስደተኛ ወደ ሀገሩ እንዲመለስ ምቹ ሁኔታዎች እንዲፈጠሩ። ኤርትራ ውስጥ የኑሮ ውድነት አለ። አንዱ መኖር ማለት እኮ ጤና፣ ትምህርት፣ መኖሪያ ቤት እንዲሁም መባልእት ነው። ኤርትራም ውስጥ እንደዛ አይነት ሁኔታ እንዲፈጠር ነው የሁሉም ሰው ጸሎትና ምኞት። በኢትዮጵያም እንደዛ ህዝቡ ምክንያቱም የኢትዮጵያ ህዝብም ስንል ተወልደን ያደግንበት ሀገር ነው። አየሽ ያን ባህል ይዘን ያደግነው የኢትዮጵያ ህዝብም የተባረከ ህዝብ ነው። ስለዚህ ሁለቱ ህዝቦች መካከል ሰላም ሰፍኖ ሁሉም በመተማመን፣ በመፈቃቀድ፣ በመተባበር እንዲኖር ምኞታችን። ሰላም ትልቅ ነገር ነው። አሁን በተለይ ዶክተር አብይ አህመድ የሚሰሩትን እጅግ በጣም ውጤታማ የሆነ ስራ እንግሊዝኛ ተናጋሪ ሰዎች ምን ይላሉ? ዶክተር አብይ አህመድ ማለት ኢንቴሊጀንት ጂኔስ ሲሆኑ ፖለቲከኛ ናቸው። በአፍሪካ ቀንድ፣ በመካከለኛው ምስራቅ ሁሉንም አዳርሰውታል። ሰላም የሰላምን መዝሙር እየዘመሩ ጦርነት እንዳይኖር እያደረጉ ያሉ ታላቅ ሰው ናቸው እና የኤርትራ መንግስትም ከዶክተር አብይ ብዙ መማር አለበት። መጀመሪያ እሳቸው ወህኒ ቤቶችን ነው በረጋግደው ከፍተው የተደበቀ ነገር እንዳይኖር የፖለቲካ እስረኞችን በሙሉ የፈቱት። ይሄ ትልቅ እርምጃ፣ ትልቅ ነገር ነው። ኤርትራ ይህን ማድረግ ይጠበቅባታል። ቆንህ ቤቶች በሙሉ ብርግድግድ ብለው መከፈት አለባት። ጎይቶም እንግዲህ በ2010 ዓመተ ምህረት በኢትዮጵያ ታይቶ የማይታወቅ ያልታሰበ ለውጦች ነው የተካሄዱት። በኢትዮጵያም ብቻ ሳይሆን በኤርትራም የመደመር የፍቅር መርሃቸውን ይዘው ሄደው ብዙ ለውጦች እየታዩ ነው። አዎ ምክንያቱም ኤርትራ መንግስት ከኢትዮጵያ መንግስት ጋር አብሮ ለመራመድ ተዘጋጅቷል። ስለዚህ አብሮ እየተራመዱ ነው ማለት እንችላለን። ግን በኤርትራ በኩል የቀሩ ብዙ ነገሮች አሉ። አሁን በግለሰቦች ሕይወት ዙሪያ የፖለቲካ እስረኞች መፈታት አለባቸው። በሰላማዊ መንገድ የተለየ የፖለቲካ አመለካከት የተለየ የፖለቲካ አቋም አያሳሰብም፣ አያስገድልም እንደ ጠላትነት በጎሪት አትተያይም። ስለዚህ የኤርትራ መንግስት በዜጎች መሀል መተማመን እንዲፈጠር ይህን ማድረግ መቻል አለበት። ሌላው ብዙ የፖለቲካ እስረኞች የሞቱ አሉ፣ እዛው እስር ቤት ለመርዶ ይነገር ለቤተሰቦቻቸው አንድ የሆኗል። እንደገና በጤና እጦት ምክንያት የተጎሳቆሉ አሉ እና አስቸኳይ ህክምና የሚያገኙበት መንገድ ቢፈለግ እስከነጭራሹ መፍታት ምንም አይደለም። ይቅርታ መባባል እኮ እንግዲህ፣ ጠቅላይ ሚኒስትሩ በኤርትራም ብቻም ሳይሆን በአፍሪቃው ቀንድ ሁሉ የዲፕሎማሲ ግንኙነቱ ተጠናክሮ እየቀጠለ ነው። ፕሬዚዳንት ኢሳያስ አፈወርቂም ከጠቅላይ ሚኒስትር አብይ ጎን ለጎን በመሄድ ይህንኑ እየሰሩ ናቸው። እንደውም ዛሬ ጠቅላይ ሚኒስትር ዶክተር አብይና ፕሬዚደንት ኢሳያስ አፈወርቂ ቡሬ ጦር ግንባር ላይ ነው ዛሬ አዲሱን አመት ሁለት ሺ አስራ አንድን እያከበሩ ያሉት። ቡሬን አውቀዋለሁ። የቡሬ ጦር ግንባርን ከአስመራ ልንዘግብ ቡሬ ጦር ግንባር ድረስ ሄደን ነበረ እና የኤርትራ ምሽግ ያለበት አይቼዋለሁ። ለአሰብ ቅርብ ነው። ድንጋዩ ሁሉ ተቃጥሎ ከሰል ነው የሚመስለው እዛ አካባቢ እስከ አሰብ እና ሙቀቱ ምን ያህል ኃይለኛ እንደሆነ እና ፕሬዚዳንት ኢሳያስ አፈወርቂ ለለውጡ ዝግጁ ናቸው። እዛ ድረስ ሄደው ከዶክተር አብይ አህመድ ጋር መገናኘት ማለት ይሄ ትልቅ የሰላም ምልክት፣ ትልቅ የፍቅር ምልክት ነው። ትልቅ የመተሳሰብ ምልክት። አሁን የተጀመረው መተሳሰብ፣ አሁን የተጀመረው ፍቅር መቀጠል አለበት። የኤርትራው ርዕሰ ብሔርም በዚህ እንደሚገፉበት ሙሉ በሙሉ እምነት አለ። ጎይቶም ቢሆን እንግዲህ በ2011 ዓመተ ምህረት ያለህን ምኞት በአጠቃላይ ያለህን መልእክት እቀበላለሁ። እኔ እንግዲህ የምለው እንደ ድሮ አስመራ፣ አዲስ አበባ ስቴጅ በአውቶቡስ ሶስት ቀን ነበር የሚፈልግ። ከአስመራ ተነስተች መቀሌ አዳር ነው። ምሳ አዲግራት ይበላል። በኋላ አዳር መቀሌ ነው። ከመቀሌ ተነስተች አዳር ደሴ ነበር። ከደሴ ተነስተች እንደገና አዲስ አበባ እና በሶስተኛው ቀን አዲስ አበባ ይገባ ነበር። ከአዲስ አበባም ተነስተች ደሴ አዳር ይሆናል። ከዛ በኋላ መቀሌ አዳር ይሆናል። ከዛ አስመራ በሶስተኛው ቀን እና፣ ቀማኛ የለ፣ ወንበዴ የለ፣ ሰላም ነው። ያን ሁሉ በረሃ ጓርታ። እንዲሁም በጎጃም በኩል ይሄልሽ እንደሆነ ባህር ዳር፣ ፍኖተ ሰላም አዳር ይሆናል። ከዛ ባህር ዳር ምሳ ይበላል። አዳር ጎንደር ነው። ከጎንደር በኋላ እንደገና ትግራይ እና አቋርጠሽ አስመራ ይደረስ ነው። እንደዚህ አይነት ግንኙነት እንዲኖር እመኛለሁ። የዘንድሮ አዲስ አመት ለኤርትራ ህዝብና ለኢትዮጵያ ህዝብ የሰላም የደስታ፣ የፎይታ እንዲሆን ከልብ እመኛለሁ።